ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ኢትዮጵያ በማዕድን ዘርፍ የበዛ ጸጋ ቢኖራትም ለምጣኔ ሀብቷ እድገት እያበረከተ ያለው አስተዋጽኦ እየቀነሰ ነው ተብሏል። ከወርቅና ና ሌሎች ማዕድናት ይገኛል ተብሎ የሚጠበቀው የውጭ ምንዛሪ ዝቅተኛ ከመሆኑም በላይ ባለፉት ሶስት ዓመታት በመቶ ሚሊዮን ዶላር እየቀነሰ መጥቷል ተብሏል። ዝርዝሩም በዕለቷ አበይረስ ይዘናል። ከቅርብ ጊዜያት ወዲህ በደሴና አካባቢዋ የህጻናት ስርቆት እየተባባሰ መምጣቱን ፖሊስ አስታውቋል። ወላጆችና ማህበረሰቡም ድርጊቱን ለመከላከል አስፈላጊውን ሁሉ እንዲያደርጉም ነው ፖሊስ ጥሪ ያስተላለፈው። የዚህንም ዝርዝር ይዘናል በመጽሔት ክፍለ ጊዜ ይቀርባል። ኢትዮጵያ የብሔራዊ መረጃና የደህንነት አገልግሎት የቀድሞ ዋና ዲሬክተር አቶ ጌታቸው አሰፋን ጨምሮ አቃቢ ሕግ ክስ ከመሰረተባቸው አራት ሰዎች በጋዜጣ ጥሪ እንዲደረግላቸው ፌዴራሉ ከፍተኛ ፍርድ ቤት አዟል። አጠር ያለ ዘገባ ይኖረናል። በጦርነትና በአካባቢ ግጭት ምክንያት በዓለም በመላው ዓለም 71 ሚሊዮን የሚሆን ሰው ከሚኖርበት አካባቢ በኃይል ተፈናቅሏል፣ ይላል ዩኤንኤችሲአር። ሌሎችም ዜናዎች አሉ። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡ ሰኔ 12 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደ ና ቆንጂታ የነን ፕሮግራማችንን የሚመራው ንጉሱ ታምሬ ነው። እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱን ያለም ዜና የኢትዮጵያ የብሔራዊ መረጃና የደህንነት አገልግሎት የቀድሞ ዋና ዲሬክተርን አቶ ጌታቸው አሰፋን ጨምሮ አቃቤ ህግ ክስ የመሰረተባቸው አራት ሰዎች በጋዜጣ ጥሪ እንዲደረግላቸው ፌዴራሉ ከፍተኛ ፍርድ ቤት ትእዛዝ ሰጥቷል። አቃቢ ህግ ላቀረበው የምስክሮች ጥበቃ ጥያቄ ማብራሪያ እንዲሰጥም ፍርድ ቤቱ ትእዛዝ ሰጥቷል። መለስካቸው መሀ ዝርዝሩን ይዟል። አቃቢ ህግ ስልጣንን አላግባብ በመጠቀም በከባድ የሙስና ወንጀል ክስ ከመሠረተባቸው 26 የብሔራዊ መረጃና ደህንነት አገልግሎት የቀድሞ የሥራ ኃላፊዎችና ሠራተኞች መካከል እስከ ዛሬ ችሎት ያልቀረቡ አራት ተከሳሾች በጋዜጣ ጥሪ እንዲደረግላቸው ፍርድ ቤት ትእዛዝ ሰጠ። በሚኒስትር ማዕረግ የአገልግሎቱ የቀድሞ ዋና ዳይሬክተር አቶ ጌታቸው አሰፋ፣ አቶ አጽባሃ ግደይ፣ አቶ አሰፋ በላይና አቶ ሺሻይ ልዑል እስከ ዛሬ በክስ ማመልከቻው በተጠቀሰው አድራሻቸው መጥሪያ ለማድረስ ስላልተቻለ አቃቤ ሕግ በቀደመው ቀጠሮ ባቀረበው ጥያቄ መሠረት ለተከሳሾቹ የጋዜጣ ጥሪ እንዲደረግላቸው ለኢትዮጵያ ፕሬስ ድርጅት ትእዛዝ እንዲጻፍ አቃቤ ሕግም ይህንኑ እንዲከታተል የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ወንጀል ችሎት ትእዛዝ ሰጥቷል። ሀያ አንደኛ ተከሳሽ አቶ ሴፈ በላ ያቀረቡትን የክስ መቃወሚያ እና አቃቤ ሕግ የሰጠውን መልስ መርምሮ ፍርድ ቤቱ በተከሳሹ መቃወሚያ ከማስረጃ በኋላ ብይን እንደሚሰጠው በመግለጽ ባለው የክስ ሂደት ደረጃ ውድቅ አድርጎታል። አቃቤ ሕግ ለተወሰኑ ምስክሮች ጥበቃ እንዲደረግላቸው ላቀረበው ጥያቄም ፍርድ ቤቱ ትእዛዝ ሰጥቷል። አካባቢ ሕግ ጥበቃ እንዲደረግላቸው ምስክሮችን ለይቶ እንዲያመለክት እንዴት ያለ ጥበቃ እንደሚደረግላቸውም በዝርዝር ለፍርድ ቤቱ ብቻ እንዲያቀርብ ብይን ሰጥቶ የተሰጡ ትእዛዞችን ውጤት ለመመልከት ለሐምሌ 9 ቀን 2011 ዓ ም ቀጠሮ ቆርጠዋል። ከዚህ በተረፈም ጥበቃ እንዲደረግላቸው ከጠየቀባቸው ምስክሮች ውጪ የቆጠራቸውን ምስክሮች ሐምሌ 18፣ 23፣ 24፣ 25 እና 30 2011 ዓ ም እንዲያሰማ አዟል መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን በጦርነቶች በመሳደድና በአካባቢያዊ ግጭቶች ሳቢያ በመላው ዓለም 71 ሚሊዮን የሚሆን ሰው ከሚኖርበት ቀይ በኃይል መፈናቀሉን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር አስታወቀ ይህ ቁጥር ኮሚሽነሩ ከተቋቋመበት ጊዜ አንስቶ ላለፉት ሰባ ዓመታት ከነበረው ቁጥር ሁሉ እጅግ ያሻቀበ መሆኑን አመልክቷል። የተባበሩት መንግስታት ድርጅት ይህን ያሳወቀው ነገ ሰኔ አስራ ሶስት ሁለት ሺ አስራ ዘጠኝ አመተ ምህረት የሚታሰበውን የዓለም ስደተኞች ቀን ምክንያት በማድረግ ዛሬ ባወጣው መግለጫ ነው ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ዝርዝር አዲሱ አበበ ይዞ ቀርቧል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዛሬ ይፋ ያደረገው 70.8 ሚሊዮን ሰው ተሰዷል ያለበት ቁጥር የቬኔዙዌላን አራት ሚሊዮን የሚሆኑ ስደተኞች ግምት ውስጥ ገና ያላስገባ በመሆኑ የመጨረሻ ደረጃ እንዳልሆነ ገልጧል። ዩኤንኤችሲአር ባለፈው ዓመት አውጥቶት የነበረው ሪፖርት ግማሻቸውን ሕፃናት የሆኑ ወደ 26 ሚሊዮን ሰዎች በመላው ዓለም በጦርነቶችና በግጭቶች ምክንያት ለስደት መዳረጋቸውን፣ 41 ሚሊዮን ደግሞ ከየመኖሪያቸው ለመፈናቀል መገደዳቸውን ከየአገሮቻቸው ድንበሮች ሳይወጡ እንደሚኖሩ አመልክቶ ነበር። ከዓለም ስደተኞች ቁጥር ሁለት ሶስተኛ እጅ የሚሆነው እየበረረ የሸሸው ከሶሪያ፣ ከአፍጋኒስታን፣ ከደቡብ ሱዳን፣ ከሚያንምርና ከሶማሊያ መሆኑንም የኮሚሽነሩ ሪፖርት ይናገራል። በዓለም አቀፍ ደረጃ ስደተኞችን በማስተናገድ ለአምስተኛ ተከታታይ ዓመት ቱርክ ቀዳሚነቱን እንደያዘች የሚጠቁመው የዛሬው ሪፖርት ፓኪስታን፣ ኡጋንዳ፣ ሱዳን እና ጀርመን ተከትለዋት እንደሚገኙ አመልክቷል። በአጋጣሚዎቹ ባለጠጋዎቹ ይቅርታ አገሮች የስደትን የከበደ ሸክም እንደማይጋሩ ለመግለጫቸው የሐዋዚ ማጠመንጃትን ያተረሰው የስደተኞች ጉዳይ ተቋሙ ከፍተኛ ኮሚሽነር ፊሊፖ ግራንዲ ተናግረዋል። ከፍተኛ ኮሚሽነር ግራንድ ለአሜሪካ ድምፅ ሲናገሩ ከሰሃራ በታች ያሉ የአፍሪካ ሀገሮች የቆዩ የአዳዲስ ተመላላሽ ግጭቶች መፍለቂያ መሆናቸውን ይናገራሉ። ኦልድ ቴክ ሶማሊያ ፎር ኤግዛምፕል ብዙ ዓመታት ካስቆጠሩት ወይም ከቆዩት ለምሳሌ ሶማሊያን መውሰድ ይቻላል። ከተመላላሽ ወይም ከተደጋጋሚ የግጭቶች ስፍራ ደግሞ ብሩንዲ ወይም ዴሞክራቲክ ኮንጎ ሪፐብሊክ እንዲሁም ሱዳን ይጠቀሳሉ። ከአዲሶቹ ለምሳሌ ሴራሊዮንን መጥቀስ ይቻላል። ወደ ሶስት ሰላሳ ሺህ የካሜሩን ስደተኛ ናይጄሪያ ውስጥ አለ ራሷ ካሜሩን ውስጥ በሀገራቸው የተፈናቀሉትም በርካቶች ናቸው። ኮሚሽነር ግራንዲ እንደሚሉት ስደተኞች ወደ አገራቸው መመለስ ይፈልጋሉ። እንዳለመታደል ሆኖ ግን ባልተረጋገጠ ሁናቴ ውስጥ ሆነው ለብዙ ጊዜ ይቆያሉ። ይሄ የሚሆነው ደግሞ ዘላቂ መፍትኄ ሳይገኝ ስለሚቀርና ያን ለማሳካትም ችግሩ ከባድ በመሆኑ ነው። አዳዲስ ግጭቶች አዳዲስ ስደተኞችን ይፈጥራል። ተፈናቅለው ላሉት መፍትሄ ሳይገኝ አዲስ ችግር ይፈጠራል ማለት ነው። እንደ አውሮፓ አቆጣጠር በ2018 ከተፈናቀሉት ከ70 ሚሊዮን ሕዝብ በላይ ዩኤንኤችሲአር ከ600 ሺህ ያነሰ ቁጥር ያላቸው ወደ አገራቸው እንደተመለሱ ነው ሪፖርት ያደረገው። ወደ 92400 ያህሉ ደግሞ ወደ ሶስተኛ አገር ተልከዋል። አመሰግናለሁ። አዲሱ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ እንደ አውሮፓውያን የዘመን አቆጣጠር በ2020 ለሚካሄደው ፕሬዝደንታዊ ምርጫ ዳግም ለመመረጥ ዘመቻቸውን በይፋ መጀመራቸውን ባስታወቁበት ዋዜማ ህጋዊ ሰነድ የሌላቸውን በሚሊዮኖች የሚቆጠሩ ፍልሰተኞች የኢሚግሬሽን ባለስልጣናት ከሀገር ማስወጣት ይጀምራሉ ሲሉ ተናግረዋል። ፕሬዝደንቱ ድጋሚ ለመመረጥ ዘመቻቸውን የጀመሩት በፍሎሪዳዋ ኦርላንዶ ከተማ ነው። አንዳንድ ሰዎች እንዲህ አይነቱ አነጋገር በምርጫ ዘመቻ ወቅት ተጋግሎ ከሚሰማ ልፈፋነት የሚሻገር አይደለም ብለዋል። ዳሩ ግን በሚሊዮኖች ለሚቆጠሩ ፍልሰተኞች ንግግራቸው ያዘለው መልእክት ከባድ ማስጠንቀቂያ ሆኖ መቅረቡ አልቀረም። በመጽሔት ክፍለ ጊዜ ዘገባ ይኖረናል። በኢትዮጵያ ፕሪምየር ሊግ የሚወዳደረው የመቀሌ ሰብአ እንደርታ ትላንት ማታ ከታሰሩት ደጋፊዎች መካከል ሰላሳ ደጋፊዎች አሁንም በፖሊስ ቁጥጥር ስር እንደሚገኙ ተገለጠ። ምንጮች ለአሜሪካ ድምፅ ከአካባቢው እንደገለጡት ትላንት በኢትዮጵያ ቡናና በመቀሌ ሰብአ እንደርታ መካከል በተካሄደው የእግር ኳስ ጨዋታ ከዚያ ቀጥሎ በደጋፊዎች መካከል ወንበርና ቁሳቁስ መወራወር ተከስቶ ነበር። የፌዴራል ፖሊስ ጨዋታው ካለቀ በኋላ የቡና ደጋፊዎች አስቀድመው ቀጥሎም የመቀሌ ሰባ እንደርታ ደጋፊዎች ከስታዲየሙ እንዲወጡ ዝግጅት ማድረጉም የደረሰን ማድረጉንም የደረሰን ዜና ይገልጣል። ይሁንና የመቀሌ ሰባ እንደርታ ደጋፊዎች በእግር ወደ መገናኛ አቅጣጫ በሚያመሩበት ጊዜ መንገድ መዘጋቱን ተከትሎ 22 ማዞሪያ እንደደረሱ ከፖሊስ ጋር ውዝግብ መፈጠሩና እስከ 200 ሰዎች በፌዴራል ፖሊስ ተይዘው መታሰራቸው የትግራይ ክልል የወጣቶችና ስፖርት ቢሮ ኃላፊ ወይዘሮ ገነት አረፈ ለአሜሪካ ድምፅ ገልጠዋል። ከሚመለከታቸው ኃላፊዎች ጋር በመነጋገር አብዛኞቹ ትላንት ማታ መለቀቃቸውንና ሀያ የሚሆኑት የቡድኑ ደጋፊዎች አሁንም በፖሊስ እጅ ታስረው እንደሚገኙ ኃላፊዋ ተናግረዋል። የስፖርት ዘጋቢያችን ግርማቸው ከበደ ያነጋገራቸው የእንድርታ ደጋፊ አቶ አትክልት ኃይለስላሴ የታሰሩት ሰላሳ መሆናቸውን ገልጠዋል። የታሰሩበትም ምክንያት የአዲስ አበባ ፖሊስ ደጋፊዎችን ያሰረው ፑሻፕ በመስራት በጠቅላይ ሚኒስትር አቢይ ላይ አፊዛችኋል፣ እኛ ጌታቸው አሰፋነን እኛ ወያኔነን ብላችሁ ነው ተብለው ነው ብለዋል። የመቀሌ ሰባ እንደርታ ቡድን ከኢትዮጵያ ቡናና ቡና ጋር ባካሄደው ጨዋታ እኩል ዜሮ ለዜሮ መለያየቱም ይታወቃል። በዚህ መሰረት ከፋሲል ከነማ በሁለት ነጥብ ዝቅ ብሎ በሁለተኛ ደረጃ ይገኛል። አድማጮች፣ ለሰዓቱ የተመደበው የዜና ክፍለ ጊዜ እዚህ ላይ ያበቃ። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የረቡዕ ምሽት ስርጭት ነው። የምናስተናግዳችሁም ቆንጅ ይታየና አሉላ ከበደ በዓለም ዜናዎች የጀምረው በደበኛ ፕሮግራማችን በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። በቅድሚያም የዕለቱን አብይ ርዕስ ኢትዮጵያ በማዕድን ዘርፍ የበዛ ጸጋ ቢኖራትም ለምጣኔ ሀብታዊ እድገት እያበረከተ ያለው አስተዋጽኦ እየቀነሰ ነው ተባለ። ከወርቅና ሌሎች ማዕድናት ይገኛል ተብሎ የሚጠበቀው የውጭ ምንዛሪ ዝቅተኛ ከመሆኑም በላይ ባለፉት ሶስት ዓመታት በመቶ ሚሊዮን ዶላር እየቀነሰ መጥቷል ነው የተባለው። የማዕድን ዘርፍ በአገሪቱ ያለውን ከፍተኛ የስራ አጥ ወጣቶችን ችግር የመፍታት አቅም እንዳለው በጥናት ቢረጋገጥም ትርጉም ያለው የስራ ዕድል መፍጠር አለመቻሉም የማዕድንና ነዳጅ ሚኒስቴር በሐዋሳ ከተማ ባካሄደው አገር አቀፍ ጉባኤ ላይ አስታውቋል ዮናታን ዘብዲዮስ ከስፍራው ያደረሰን ዘገባ ዝርዝሩን ይዟል ከትናንትናው ቀን ጀምሮ በዋሳ ከተማ ሀገር አቀፍ የማዕድና ነዳጅ ሚኒስቴር ጉባኤውን እያካሄደ ይገኛል። በዚህ ጉባኤ ላይም የማዕድና ነዳጅ ሀብትነት መለከቱ ጉዳዮች እየተነሱ ሰፊ ውይይትም የተደረገባቸው ይገኛል በዚህ ወቅትም የኢትዮጵያ ማዕድንና ነዳጅ ሚኒስቴር ሚኒስትር ዴኤታ ዶክተር ኳንግ ቱትላም እንዳሉት ኢትዮጵያ በማዕድን ዘርፍ የበዛ ጸጋ ቢኖራትም ለምጣኔ ሀብታዊ እድገት እያበረከተ ያለው አስተዋጽኦ እየቀነሰ መጥቷል። በአንድ ወቅት ከግብርና ቀጥሎ በየአመቱ 600 ሚሊዮን የአሜሪካን ዶላር በማስገኘት ትንሽ የማይባል የውጭ ምንዛሪ ያስገኝ የነበረው የማዕድን ዘርፍ አሁን በዚህ ደረጃ ላይ ይገኛል፣ ያሉትም ለዚህም እንደ ምክንያት ከሚጠቀሱት ተግዳሮቶች ወይም እክሎች ውስጥ አንዱ የሆነ ኮንትሮባንድና ሕገወጥ ንግድ መሆኑን ገልጸው መፍትሄ እያፈላለጉ መሆናቸውን ጠቅሰው የተቀናጀ ስራ መስራት እንደሚገባና የኢትዮጵያ ሕዝብም ከመንግስት ጋር ማበር እንዳለበት ተናግሯል። ከዘርፉ የሚገኘውን ጥቅም ከፍ ለማድረግ አምስት የነዳጅ ፍላጊ ኩባንያዎች የነዳጅ አሰሳም እያካሄዱ መሆናቸውና ኢትዮጵያ በአጭር ዓመታት ውስጥ የራሷን ነዳጅ እንደምታመርት በእርግጠኝነት መናገር ይቻላል ብለዋል ዶክተር ኳንግ ቱትላም። ከነዚህ ውስጥ አንዱ ፖሊ ጂሲኤል ለሚባል የቻይና ኩባንያ ቀደም ብሎ በካሉብና ሂላላ፣ ይህ ማለት በሶማሌ ካሉብና ሂላላ ተገኝቶ የነበረው ነዳጅ ወደ ልማት ለማስገባት ሁለተኛም የነዳጅ ፍለጋም በሰፊ ተያይዞታል ከአምስት ከአስር አመት እርግጠኛ ነኝ ነዳጅ ማምረት ይቻላል የሚለው፣ ምክንያቱም አሁን ባለው ሁኔታ ወደ ስድስት የሚሆኑ የነዳጅ አለኝታ ቦታዎች ተለይተዋል። እነዚህ የስድስት ነዳጅ አለኝታ ቦታዎች በትክክል እና በሰፊ ፍላጎት ፍለጋ ከተደረገ የማይገኝበት ምክንያት የለም። ምክንያቱም በአካባቢ ያሉት ሀገሮች በሙሉ ነዳጅ አገኘ። ስለዚህ የእኛ ሆነ የሚፈልገው በጣም በሰፊ ፍለጋ ማካሄድ ነው። የተፈጥሮ ጋዝ በተመለከተ ቀደም ብሎ ከተገኙት በተጨማሪ አራት ነጥብ ሰባት ትሪሊዮን ኪዩቢክ የሚሆን ተፈጥሮ ጋዝ ወደ ልማት እየገባ መሆኑንም ተናግሯል። ለተግባራዊነቱም ቅድመ ሁኔታዎች እያለቁ መሆናቸውን ገልጸው ይህም ነዳጅ ይወጣል ከተባለበት ሶማሊያ ክልል ካሉብና ሂላላ ተነስቶ ጅቡቲ የሚዘረጋው የመስፈር ስራ ከነዳጅ ኩባንያዎችና ከጅቡቲ መንግስት ጋር ሂደት በሂደት ውሎችን በመፈረም እየጨረሱ መሆናቸውን ተናግሯል። በተለያዩ የሀገሪቱ አካባቢዎች ወይም ክልሎች ነዳጅ አግኝተናል ወይም ተገኝቷል እየተባለ የሚወራ ወሬ ምን ያህል በጥናት የተደገፈ መሆናቸውን የጠየቁት ሚኒስትር ዴታው መገኘቱ ተረጋግጠው የተፈጥሮ ጋዝ ነው። ነገር ግን የተፈጥሮ ጋዝ በተገኙባቸው ጉድጓዶች ፈሳሽ ነዳጅ ታይቷል ነው ያሉትም። አዋጭነታቸውና ጥራታቸው እንዲረጋገጥ የምርት ሙከራ የተደረገ መሆናቸውን ገልጸው ይህ ሲረጋገጥ ለህዝብ ይፋ ይሆናል የሚያሉትም በሚኒስትር መስሪያ ቤቱ የሀብት ማፈላለግና አለም አቀፍ ትብብር ዳይሬክተር አቶ ገረሞ ነጋሳ እንዳሉት መስሪያ ቤቱ ለሶስት ዋና ዋና ጉዳዮች ትኩረት ሰጥቶ የሚሰራ ሲሆን እነዚህም የውጭ ምንዛሪ ማስገኘት የሀገር ውስጥ ገቢ ማሳደግና ስራ እድል መፍጠር ናቸው ይሁን እንጂ አፈጻጸሙ እምብዛም ነው። ከወርቅ የከበሩ ድንጋይና ሌሎች ማዕድናት ይገኛል ተብሎ የሚጠበቀው የውጭ ምንዛሪ በየአመቱ በ100 ሚሊዮን የአሜሪካን ዶላር እየቀነሰ መሆኑን ተናግሯል። በዚህ ዓመትም 750 ሚሊዮን የአሜሪካን ዶላር ለማስገኘት ታቅዶ ካለው አቅምና እቅድ ረገድ የተገኘው የውጭ ምንዛሬ እጅግ በጣም ዝቅተኛ ወይም ሚንት ተብሎ የሚገለጽ ነው፣ 44 ሚሊዮን ዶላር ብቻ። ትልቁ ማነቁ የሆነው የሰላም ችግር በዛ ሽፋን ደግሞ ይከናወኑ የኮንትሮባንድ ንግዶች። ሌላው በኩባንያ ደረጃ ደግሞ በአሁኑ ሰዓት ትልቁን ምርት ሲያመርት የነበረው የሚድሮክ ወርቅ ኩባንያ ነው። እሱም ከዓመት በላይ ሆኖታል። በአካባቢ ጤናና ብክለት ምክንያት በተፈጠረ ችግር ከታገደ ከምርት ማለት ነው። ስለዚህ እነዚህን እነዚህ ሁላ ተደማምረው የዘርፉን የውጭ ምንዛሪ ግኝት እንዲያሽቆለቁል አስተዋጽኦ አበርክተዋል ማለት ነው። ከዚህም በተጨማሪ የሕግ ማዕቀፍ ውስንነት ተጠቃሽ ተግዳሮት መሆኑን ገልጸው ዳሩ ግን የማዕድን ግብይት አዋጅና ደንብ መጽደቁን እንዲሁም የማዕድን ልማት ፖሊሲ ረቂቅ ተዘጋጅቶ ለፌዴሬሽን ምክር ቤት መላኩን ጠቅሰው ይህ ችግሩን ሊፈታ እንደሚችልም ገልጿል። የወርቅ ልማትና ሌሎችም ማድናት ኢንቨስትመንት ለማስፋፋት መዋሌንዋያቸውን አፍሰው በዘርፉ ለመሳተፍ ለሚፈልጉ ሀያ አራት አዳዲስ ባለሀብቶች አዲስ ፈቃድ በዛ ዓመት እንደሰጡም ተናግሯል። ይሁን እንጂ ቶሎ ወደ ስራ እንዳይገቡ የውጭ ምንዛሪ እጥረት እንቅፋት መሆኑን ተናግረዋል። የማዕድን ዘርፍ በአገሪቱ ያለውን ከፍተኛ የወጣቶች ስራ አጥነት ችግር የማቃለል አቅም እንዳለው የተረጋገጠ ቢሆንም ትርጉም ያለው የስራ እድል መፍጠር አለመቻሉም ተገልጧል። ላለፉት ሀያ ዓመታት በከብረ ድንጋይ ልማት የተሰማራው ኦርቢት ኃላፊነቱ የተወሰነ የግል ኩባንያ መስራች ና ስራ አስኪያጅ አቶ ቴዎድሮስ ስንታየው እንዳሉት ኢትዮጵያ ከማዕድን ዘርፍ ማግኘት የሚገባትን ጥቅም አለማግኘቷን ከልምዳቸው በመነሳት ተናግሯል። በኢትዮጵያ ውስጥ ብቻ የሚገኙ የከብሩ ድንጋዎች ዋጋቸው ከወርቅም የማይተናንስ ሆኖ ሳለም ሴት ጨምሮ ለዓለም ገበያ አለም አቅረብ አገሪቷን እየጎዳ መሆኑን ተናግሯል። መንግስት አሁን የሰጠው ትኩረት የተሻለ ቢሆንም በዘርፉ የሚታየው የገነገነ ኮንትሮባንድ ማስቀረት ካልተቻለ የተሻለ ውጤት መጠበቅ አይቻልም ነው ያሉትም። ወርቅ የሚገኝባቸውና የሚመረትባቸው ክልሎች ኦሮሚያ ደቡብ፣ ትግራይ፣ ጋምቤላና በንሻንጉል ግሙዝ ሲሆን 250 ግራም በማቅረብ የተሻለ ውጤት አለው የተባለው የደቡብ ክልል ነው። ይሁን እንጂ የክልሉ አፈጻጸም ከ34 በመቶ የሚበልጥ አይደለም ነው የተባለው። ኦሮሚያ ክልል ደግሞ ከፍተኛ አቅም ያለው የሆነው ሳለ በጸጥታ ችግር ዝቅተኛ ወርቅ ምርት የተገኘበት ክልል ሆኗል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ከሀዋሳም የዮናታን ዘንቢዮስን እናመሰግናለን ለዘገባው። አሁን ከደቡብ ኢትዮጵያ ወደ ደሴ ነው የምንሻገረው። ከቅርብ ጊዜያት ወዲህ በደሴና አካባቢዋ የሕፃናት ስርቆት እየተባባሰ መምጣቱን ፖሊስ አስታውቋል። ወላጆችና ማኅበረሰቡ ድርጊቱን ለመከላከል አስፈላጊውን ሁሉ እንዲያደርጉም ፖሊስ ጥሪ አስተላልፈዋል። ለዝርዝሩ መስፍን አራጌ ወደ ቆርኬ ሲሄድ ወደ ቤት ከተምሬ ከዛ በኋላ ላይ በኪና ቆርኬ ጢጣ ይላል እዛ እኔም ቆርኬ ብዬ ገብቼ እኔ ብቻ ነበርኩና ቆርኬ ሌላው ጢጣ ነበረ። እዛ የጢጣዎቹ ጢጣ ሲወርዱ እኔም ብቻ ሲያየኝ ረዳቱ አረባባ እንደሆነ የላንተ ብዬዛዴ ድማ ተባበረኝ ውረድልጅ እንዴት ነው የማወርደው? ብሬን እኮ ከፍዬ ነው አልኩት። ከዛ በኋላ ውረድ ብሎ ስጨብኝ ወረድኩና መንገድ ሲሄድ አሁን ይሄ ሰውየው እየው የያዘ መጣ ከኋላ እጅን ሲዜ ምናምን በቃ ምንም አላውቅ ምን እንዳረገኝ ራሱ አላውቅ በጭንቀት የተዋጠ አስራ ሁለት አመት ታዳጊ ድምጽ ከሚማርበት ተስፋ ድርጅት ትምህርት ቤት ፊደል ቆጥሮ እውቀት ገብይቶ ወደ ቤቱ ሲያቅና ያጋጠመው አስደንጋጭ ፈተና ነበር። ሳስቡት የመሰረቅ ፈተና። በደሴ ከተማ የአራተኛ ፖሊስ ጣቢያ አዛዥ ዋና ኢንስፔክተር አበባው አሻግሬ ሁኔታውን እንዲህ ይገልጡታል። በደሴ ከተማ 011 ቀበሌ በተለምዶ ጢጣ ሰርቀ የሚባል አካባቢ ወደ ቆርክ የሚባል አካባቢ ነው የሚኖረው። ለቤቱ እየሄደ ያለ አንድ በአካባቢው ታይቶ የማይታወቅ ልጁን በማናገር ወዴት ነው የምትሄደው ብሎ ሲጠይቀው ወደ ቤቴ ነው የሚሄደው ብሎ ከመለሰለት በኋላ ልጅየውን የተለያዩ የመደለያ ቃላቶችን በመጠቀም ወደ ጫካ ዞር ሄድ ሙከራ በሚያደርግበት ሰዓት የአካባቢው ማህበረሰብ በቁጥጥር ስር አውሎ ለፖሊስ አስረክቧል። ሁኔታው ከቅርብ ጊዜያት ወዲህ በከተማዋ በተደጋጋሚ በሚስተዋለው የህፃናት ስርቆት ስጋት ውስጥ የገቡ ሰዎችን ፍርሃት እየጨመረ የከተማዋ መነጋገሪያ ከመሆን አልፎ በቁጣ በነደዱ ወጣቶች ምክንያት አለመረጋጋትን ያስከተለ ሆኖ አልፏል። ችግሩ የተከሰተው ግለሰቡ ከተያዘ በኋላ ለፖሊስ ከተረከበው በኋላ ጢጣና ዋና ጣቢያ ያለበት አካባቢ ትንሽ ርቀት ስላለው ወደ ዋና ፖሊስ ጣቢያው ተጠርጣሪውን ይዘው ለመምጣት ፖሊሶች ሲሞክሩ መሄድ የለበትም እዚሁ አንድ ነገር ማድረግ አለብን የሚል በተሳሳተ አስተሳሰብ የአካባቢ ወጣቶች ተሰብስበው እዛ ወረጃ ለመውሰድ ጥረት አድርጓል። የአካባቢው ወጣት ፖሊስም፣ ወንጀል የፈጸመ ሰው በህግና በህግ ብቻ ነው መጠየቅ ያለበት ህጋዊ ፕሮሲጀሩን ተከተለን ምርመራ አጣርተን ለሚመለከተው የፍትህ አካል ልከን ቅጣቱን፣ የመጨረሻውን ውሳኔ ለህዝብ ይፋ እናደርጋለን ተብሎ ገልጻ የሚደረግ በዚህም መስማማት አልተቻለም። መስማማት ካልመቻሉን በላይ የአካባቢው ማህበረሰብ ከጊዜ ወደ ጊዜ እየጨመረ እየጨመረ ቁጥሩ ከፖሊስ አቅም በላይ የሆነበት ሁኔታ ነበር የተፈጠረው በዛም አላስፈላጊ ግጭቶች ተፈጥረው በአንድ ፖሊስም ላይ እግሩ ላይ በጥይት የተመታበት ሁኔታ ነው ያለው። የህጻናት ስርቆት ከቅርብ ጊዜያት ወዲህ እየተባባሰ መምጣቱን በደሴ ከተማ የሁለተኛ ፖሊስ ጣቢያ አዛዥ ዋና ኢንስፔክተር አሳምን ሙላትም ይናገራሉ። እንግዲህ ሰው ንብረቱ ነው ጠፋ ሲል የምንሰማ አሁን ደግሞ ወደ ህጻን ስርቆት እየተስፋፋ የመጣበት ሁኔታ ነው ደሴ ከተማ። በዚህ ሁኔታ ላይ አሁን በቅርብ ጊዜ እንደ አይነት ነገሮች ተደጋጋሚ እየተፈጸሙ ነው። ጠፋን የሚሉ ቤተሰቦች ወላጆች እየመጡ ነው በቅርቡ፣ ይላሉ ኢንስፔክተር አሳምን እናሳክምሻለን፣ በሚል ከሌላ አካባቢ አካባቢ ወደ ደሴ ካመጧት እናት ላይ የዘጠኝ ወር ህፃን ሰርቀው ተሰውረው የነበሩ ግለሰቦችን ድርጊት በአብነት ያነሳሉ። ልጇን ተቀብለው ተሰውረዋት ወደሆኑ ልጇን ወዴት እንደወሰዱ ስትፈላልግ በድራሻ ያጣቻ ሲሆን ወደው ለፖሊስ ነው ሪፖርት የተደረገው። የምርመራ ግብረ ኃይል፣ የመረጃ ግብረ ኃይል፣ የመከላከል ግብረ ኃይል አዋቅረን ዱልቻ የምትባለው ወረዳ ጋ ኬለዋ ላይ በቁጥጥር ስር የዋሉበት ሁኔታ ነው ያለው። ሰዎች እንደሚለውት ህጻናት ተሰርቀው መለመኛ ይደረጋሉ። ለጉልበት ብዝበዛ፣ ለሰብአዊ ጥሰት ይዳረጋሉ። ይህን ኢሞራላዊ ድርጊት መከላከል ለሁሉም የተሰጠ የቤት ስራ ነው። እንደ ፖሊስ ባልደረቦቹ ምክር ማህበረሰቡ ያለውን ምልክት እየተደረገ ያለውን ነገር በግንዛቤ ውስጥ በማስገባት የራሱን ልጆች ብቻ ሳይሆን የጎረቤትን፣ የአካባቢውን ልጅ ጭምር በመጠበቅ ክትትል በማድረግ ማታ ማታ ምክር በመስጠት ከጸጥታ ኃይል ጋር በመቀናጀት ትምህርት ቤቶችም ቢሆኑ በቂ ግንዛቤ ለተማሪዎቻቸው በመስጠት የማያውቁት ሰው ጋር መሄድ እንደሌለባቸው አጠራጣሪ ሁኔታ ሳካዩ ለሚመለከተው አካል ወዲያው የማሳወቅ አካባቢ ቤታቸው ላሉ ማህበረሰብ ቶሎ ጥቆማ የመስጠት የአካባቢው ማህበረሰብ ፈጥኖ እንዲደርስለት ለጸጥታ ኃይል በማሳወቅ ክትትል ማድረግና ወንጀሉን በጋራ የምናቆምበት ሁኔታ ካልተፈጠረ ችግሩ ትንሽ አሳሳቢ እየሆነ የሚሄድበት ሁኔታ ነው የሚኖረው። ልጅን ያህል እንግዲህ ተሰርቆ መሄድ ምን ያህል እንደሚከብድ በእያንዳንዳችን ስለምናውቀው ህዝባችን ወደፊትም ለማንም ይሁን ለምንም ቢህፃን ልጅ ምንም የማታውቅ ጥሎ መሄድ እንደሌለባቸው ህብረተሰባችን አዌር ቢፈጥር። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። ቀጣዩም ዘገባ የመስፍን አራጊ ነው። ባለፈው እሁድ በዋግ ህምራ ብሔረሰብ አስተዳደር ዞን ሰቆጣ ከተማ ከግለሰቦች ጋር በተፈጠረ ግጭት ሶስት የአማራ ክልል ልዩ ኃይል አባላት ህይወታቸውን አጥተዋል። ድርጊቱን በማውገዝና በሞቱት ሰዎች በሰዎቹ መገደል በሰዎቹ መሞት የተሰማቸውን ጥልቅ ሀዘን ለመግለጽ ትናንት ማምሻውን የከተማዋና የአካባቢው ነዋሪዎች የሻማ ማብራት ስነ ስርዓት አካሂደዋል። መስፍን ሁድለት እኩለ ቀን ገደማ በዋግምራ ብሔረሰብ አስተዳደር ዞን ዋና ከተማ ሰቆጣ ልዩ ቦታው ማይጉሊት በተባለው አካባቢ የተከሰተው ድንገተኛ ግጭት ከተማዋን ባልለመደችው ስጋት፣ ባልጠበቀችው ውጥረት ውስጥ ያስገባ ነበር። ለሰዓታት የዘለቀ ተኩስ ከተማዋን ጸጥ ረጭ ያደረገ ፍርሃት የነገሩን ምንጭ የነገሩኝ የከተማ ፖሊስ ጽሕፈት ቤት ኃላፊ ዋና ኢንስፔክተር ደባሽ ጌታሁን እንደሚሉት ከአንድ ወጣት ጋር በተፈጠረ ግጭት የሶስት የክልሉ ልዩ ኃይል አባላት ሕይወት ጠፍቷል። በሌሎች ላይ ደግሞ የመቁሰል ጉዳት ደርሷል። ግድያውን የፈጸመው ለግጭቱ መነሻ ምክንያት ነበር የተባለው ወጣት አባት እንደሆነ ነው ፖሊስ የሚናገረው። ዋና ኢንስፔክተር ደባሽ የተከሰተውን ያው በምርመራ ሂደት ላይ ስለሆነ ሙሉ በሙሉ ለመግለጽ ይከብዳል። አጠቃላይ የተፈጠረው የገዳይ ልጅ በፈጠራቸው ስህተቶች እነዚህ ሰላም አስከባሪዎች ወይም ልዩ ኃይሎች ለመያዝ ሲከታተሉ ወደ መኖሪያ ቤት ሲሄድ በዚያ ላይ ወጥቶ የልጅየው አባት ያው እነዛን ግለሰቦች ትጥቅ ይዞ በመውጣት እርምጃ የወሰደ መሆኑን ነው ያለን መረጃ። በወቅቱም ያው በተፈጠረው ችግር ሶስት የልዩ ኃይል አባሎች መስዋዕትነት ከፍለዋል። ሌሎችም የቆሰሉ አራት ያክላሉን ከልዩ ኃይል ሁለት፣ ከማረሚያ ፖሊስ አንድ፣ ሲቪል ህጻና አንድ። አንድ ግለሰብ ይህን ያህል ጉዳት የሚያስከትል የጦር መሳሪያ እንዴት ሊታጠቅ ቻለ? እንግዲህ ሰውየው የድሮ በአስተዳደራዊ ስራዎች በተለያዩ ወረዳዎች የሰራ ነው። የመንግስት ሰራተኛ እና በአስፈጻሚ ደረጃ የነበረ ሰው ነው። አሁንም በመንግስት ስራ የሚሰራ ነው። እና ያንን ትጥቅ በድርጅት ጊዜ የያዘውን ወይም በመንግስት ስልጣን ወቅት በነበረ ጊዜ የያዘው የመንግስት ትጥቅ ነው። ግድያውን ፈጽሟል የተባለው ግለሰብ ለጸቡ መነሳት ምክንያት ነው የተባለው ልጁና ሌሎች ከግጭቱ ጋር ተያያዥነት ያላቸው ሰዎች በቁጥጥር ስር ውለው ምርመራው እየተካሄደ መሆኑን ፖሊስ አመልክቷል። የአደጋው መከሰት ለአካባቢው ህብረተሰብ የመነጋገሪያ አጀንዳ ብቻ አልነበረም። እኛነታችንን የማይወክል ነው ሲሉ ትናንት በሻማ ማብራት የደረሰውን አደጋ አውግዘዋል። በልዩ ኃይ አባላቱ ሞት የተሰማቸውን ሀዘን ገልጸዋል። የዋግ ምራ ብሔረሰብ አስተዳደር ዞን መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ ጳውሎስ በላይ በሁሉም ከተማ ወደ አስር ቀጠናዎች ነው ውይይት ያደረግ ነው። አካባቢ ሰላም እንዳይደፋረስ ችግሮች ሊፈጠሩ ይችላሉ። ዞሮ ዞሮ እንዳይደገሙ መስራት ነው የሚለውን ታሳቢ ያደረገ ውይይት ይደረግ ህብረተሰቡ ይህ የዋግን ህዝብ ስነልቦናና ባህል ስለማይወክል የእነዚህ ልጆቻችን ደም ዝም ብሎ በአንድ ግለሰብ ህይወታቸው አልፎ ለዛውም በዋግ ምድር የዋግ ሰው ገደለው የሚል ስነልቦ አስተሳሰብ ሊኖር አይገባም። ይህን እኛ ወጥተን የዋግን ባህል እና ስነ ልቦና የማይወክል የግለሰብ ድርጊት ነው። እንደዛም ሆኖ ግን እነዚህ የሞቱ ልጆቻችን በሀዘናችን አደባባይ ወጥተን መግለጽ አለብን የሚል ነው የህብረተሰቡ ጥያቄ የመጣው። እሱን እኛ ተቀብለን ያው ትላንት የነበረውን የሀዘን የሻማ ማብራት ስነስርዓት በህብረተሰቡ ጥያቄ መሰረት ሀዘኑን ህብረተሰቡ አደባባይ ወጥቶ ገልጿል ማለት ነው። እንደዚህ ያለ ድርጊት ፈጽሙ ዋግ ላይ መከሰት የለበትም የሚለውን በአደባባይ ወጥቶ የኮነኑበት ስነስርዓት ነው የነበረው ሻማ ማብራት ስርዓቱ ላይ የተገኙት የከተማ ነዋሪም ጥልቅ ሀዘናቸውን በሚከተለው መልኩ አቅርበዋል። እኔ በድግጦ በጣም አዝኛለሁ፣ ምክንያቱም እነዚህ ልዩ ኃይሎች ከቤተሰብ ርቀው የመጡት ሀገርን ለማስከበር ሰላም ለመፍጠር ነው። ያን ያክል እንኳን የከፋ ችግር ሰርተዋል ተብሎ እንኳን ቢታመን እንኳን ይሄ መሳሪያ ያዘው አካል የድሮት ዱጭ ጥሪውን በርችትም በተለያዩ ነገሮችም ማቅረብ ካልሆነ ደግሞ ልጁን ወደ ህግ አሳልፎ እንደሚሰጥ ቢናገር ምናልባት እነሱ ህይወታቸው ላይ አልፍቸው እያሉ፣ ዝሮ ዝሮ ግን በልጆቹ ሰት ህይወት እጅግ አዝኛለሁ። አጠቃላይ ህዝብን በጣም አዝኖ ነው ያለው። ይሄ ድርጊትም የተቆጣ ከተማን ህዝብ አይገልጽም፣ አይወክልም። የዋዙት እንደሚታወቀው እንግዳ ተቀባይ አይደለም ሰላሙን የሚጠብቅለትን ላልፎሃጅ እንግዳ እንኳ ክብር የሚሰጥ ህዝብ ነው። በሻማ ማብራት ስነ ስርዓቱ ላይ የከተማ አስተዳደሩን ከንቲባ ጨምሮ የጸጥታ መዋቅሩ ተወካዮች፣ የሃይማኖት አባቶችና ኗሪዎች የታደሙ ሲሆን ቁጥራቸው ከአምስት ሺህ እንደሚልቅም ተነግሯል። የሟቾቹን አስከሬን ወደ ትውልድ ቦታቸው ሲላክም የሃይማኖት አባቶች፣ ታዋቂ ግለሰቦች፣ የሀገር ሽማግሌዎች አስከሬኑን ወደ ወደ ሟቾቹ የትውልድ ቦታ በመውሰድ ቤተሰቦቻቸውን ማጽናናታቸውን ነው ከዞኑ መንግስት ኮሚኒኬሽን የደረሰን መረጃ የሚያመለክተው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስና አድራጊ ለዘገባው እናመሰግናለን። ወደ ተከታዩ መጽሔት ርዕስ እንሻገር። ዓለም አቀፉ የመብት ተሟጋች ድርጅት የኢትዮጵያ ሰብአዊ መብት ኮሚሽን እንደገና መዋቀር አለበት ሲል መግለጫ ስለማውጣቱ በትላንትናው ዕለት ዘግበናል። ድርጅቱ ባወጣው በዚህ መግለጫ ላይ የሚመለከታቸውን ወገኖች ምላሽ ለማግኘትም ጥረት እንደምናደርግ ቃል መግባታችን ይታወሳል ሲል ይንደረደራል ሀብታሙ ስዩም በዘገባው በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሕዝብ ተወካዮች ምክር ቤት የሕግ ፍትህና ዲሞክራሲ ክትትል ቋሚ ኮሚቴ የሰብአዊ መብትና ዲሞክራሲ ንዑስ ኮሚቴ ሰብሳቢ ወይዘሮ የሺመቤት ነጋሽንም አነጋግሮ ተከታዩን አጠናቅሯል። ዓለም አቀፉ የመብት ተሟጋች ድርጅት አምነስቲ ኢንተርናሽናል አድሎኝነት የተሞላባቸውና መሠረታዊ እውነታዎች የተፋለሰባቸው ሪፖርቶች ሲያወጣ ከርመዋል ያለውን የኢትዮጵያ ሰባዊ መብት ኮሚሽን እንደ አዲስ መዋቅር እንደሚያስፈልገው በትናንት ነው ለቲፍ አድርጓል። ይህንንም ያሳዩልኛል ያላቸውን የኮሚሽኑ ሪፖርት ክፍሎችም መዘርዘሩ ይታወሳል። የአምነስቲ ኢንተርናሽናል የኢትዮጵያና ኤርትራ ጉዳይ አጥኚ ባለሙያ አቶ ፍስሃ ተክሌ ሰባዊ መብት ኮሚሽኑን ከተቋቋመበት አዋጅ ጀምሮ፣ ከዛ በተጨማሪ ደግሞ ኮሚሽኑ ስላለው ስልጣን ድርጅቱ የስራ መሪዎች ስለሚመረጡበትና ስለሚሾሙበት አካሄድ ለውጥ እንዲኖር ጠይቀናል። በሌላ መልኩ ደግሞ ድርጅቱ ስራውን በሚሰራበት ጊዜ የሚከተላቸውን መርሆች እና መስፈርቶች፣ የውስጥ አሰራሩን እንዲያስተካክል በተለይ የሰራተኞቹን አቅም እንዲያጎለበት ነው የጠየቅ ነው ጀነራል። በኢፌዴሬ ተወካዮች ምክር ቤት የሕግ ፍትህና ዲሞክራሲ ክትትል ቋሚ ኮሚቴ የሰብዓዊ መብትና ዲሞክራሲ ንዑስ ኮሚቴ ሰብሳቢ የሆኑት ወይዘሮ የሽመቤት ነጋሽ ኮሚሽኑ የሚዘረዘሩ ችግሮች እንዳሉበት ባይሸሽጉም በአምነስቲ የምርመራ ሂደት ላይ ግን ክፍተት አለ ብለው እንደሚያምኑ ይናገራሉ። ፖርቱን ለማየት ሞክር ያለው ነው እንግዲህ ተቋሙን ሙሉ በሙሉ የሰራው ስራ ትክክል ነው፣ አይደለም የሚለው ፈርዘር ኢንቨስቲጌሽን ይጠይቃል። ነገር ግን ደግሞ ይህ ሲባል ተቋሙ ምንም ችግር አልነበረበትም፣ በሚፈለገው ልክ ነጻና ገለልተኛ ሆኖ ስራውን እየሰራ ነበር ብሎ ለማለት አይቻልም። ልክ ተቋሙ ወርዶ እያንዳንዱን አካል ኢንተርቪው አድርገው እንዳመጣው ሪፖርት ሁሉ አምነስቲ ኢንተርናሽናል በዚህ ልክ ሄዶበታል። ጊዜ ለመውሰድ ይቸገራል። ሪፖርት ነው ሪቪው ያደረገው፣ ለማየት እንደሻልኩት ማለት ነው። ይህም ቢሆን ግን አምነስቲ ኢንተርናሽናል የጠቀሳቸው የማሻሻያ ሀሳቦችን ጨምሮ የተለያዩ የማሻሻያ እርምጃዎች ከወራት በፊት ጀምረው እየተወሰዱ እንደሆነ ሰብሳቢዋ ይናገራሉ። የማሻሻያ እርምጃዎቹ ኮሚሽኑ የተቋቋመበትን አዋጅ ዘጠና ሁለት ከማሻሻል ይጀምራል። ተቋሙ በተደጋጋሚ የተነሳበትን የነጻና ገለልተኝነት ጥያቄ በአዋዥ መልስ ያገኛል ብለው እንደሚያስቡም ሰብሳቢው ያምናሉ። ተቋሙ ነጻ፣ ገለልተኛና ከፓርቲ ሰው ምን ተጽዕኖ ነጻ ሆኖ ሊቋቋም የሚችልበት ሁኔታ መፈጠር አለበት። ይሄ ደግሞ የኮሚሽነሮችን ምርጫ ጭምር የአመራረቅ ሂደትንም ምን ይሆን አባላት ምን አይነት ብልጽግና ሊኖራቸው ይገባል የሚለውን ጭምር የሚመለከተው ነው። አንዱ አርቲክል ያነሳል። ከዚህ አንጻር መልማይ ኮሚቴ የሚባል በአዋጁ አንቀጽ ስምንት ላይ የተቀመጠ ነገር አለ። ከዚህ አንጻር የሲቪል ሶሳይቲ ቢካተት የሚል ነው። መልማይ ኮሚቴ ላይ የኢትዮጵያ ምርጫ ቦርድን ስናቋቋም በዚሁ አግባቡ ያየንበት ሁኔታ ነው ያለው እና እነዚህ የዲሞክራሲ ተቋማትን ሁሉንም ኅብረተሰብ ክፍል የሚወክሉ እንደመሆናቸው መጠን በአዋጅ ላይ የሲቪክ ማህበራት እንደ አንድ መልማዊ ኮሚቴ አባል ሆነው ሊካተት የሚችሉበት ሁኔታ ይኖራል ብዬ አስባለሁ። እንደዚያ ልክ ነው እይታችን። የእኛም አሉ አምነስቲን ጨምሮ የተለያዩ የመብት ተሟጋች ድርጅቶች የኢትዮጵያ ሰብአዊ መብት ኮሚሽን ከአስፈጻሚው አካል ተጽዕኖ የራቀ ተቋማዊ ነጻነት እንዲኖረው ሲጠይቁ ባሽተዋል። ተቋሙ በፋይናንስም፣ በአስተዳደርም፣ በሁሉም ነገር ነጻ እና ገለልተኛ መሆን አለበት በሚል የተቀመጠ አንድ ሪኮመንዴሽን አለ። እዚያም ላይ የተጀመሩ ነገሮች አለ። አሁን አንደኛ ተቋሙ ከአስፈጻሚ ተጽዕኖ ነጻ እንዲወጣ ሲባል በቀጥታ ተጠሪነቱ ለምክር ቤት የሚሆን የተደረገው በጀትል በሚመለከት እስከ ባለፈው ዓመት የነበረው እንደ ማንኛውም አስፈጻሚ መስሪያ ቤት በገንዘብና ኢኮኖሚ ልማት ሚኒስቴር እያቀረበ በጀት የሚጸድቅበት ሁኔታ ነው የነበረ። በዚህ ዓመት ግን ሰብአዊ መብትን ጨምሮ አጠቃላይ የዲሞክራሲ ተቋማት ፍርድ ቤቶች፣ ምርጫ ቦርድ እንዳጠባቂ የሚባሉትን በጀት በቀጥታ በምክር ቤት እንዲጠርቅላቸው ይታይ ያለበት ሂደት አሁን ባለው ማለት ከዚህ በተጨማሪም ለተንግዲው ኮሚሽኑ በምርመራ የሚደርስባቸውን የሰብአዊ መብት ጥሰትን የሚመለከቱ ግኝቶች በቀጥታ ለፍርድ ቤት የሚያቀርብበት ስልጣን እንዲኖሩ ለማድረግ እንደሚሞከር በሕዝብ ተወካዮች ምክር ቤት የፍትህና ዲሞክራሲ ክትትል ቋሚ ኮሚቴ የሰብአዊ መብትና ዲሞክራሲ ንዑስ ኮሚቴ ሰብሳቢ ወይዘሮ እመቤት ነጋሽ ጥቅሰዋል። እኒህን ተስፋ የተጣለባቸውን ማሻሻዎች ያካትተው አዋጅ በቀጣይ ዓመት መጀመሪያ ላይ በሥራ ላይ ይውላል ብለው እንደሚያምኑ አጋርተውናል። ሀብታሙ ስዩምን ለዘገባው እናመሰግናለን። አድማጮች አሁን የስቱዲዮ ሰዓታችን ከምሽ ሶስት ሰዓት ከሰላሳ ሶስት መሆኑን የስቱዲዮ ሰዓታችን ያመለክታል። የሰዓቱን አጫጭር ዜናዎች የኢትዮጵያ የብሔራዊ መረጃና የደህንነት አገልግሎት የቀድሞ ዋና ዲሬክተር አቶ ጌታቸው አሰፋን ጨምሮ አቃቤ ሕግ ክስ የመሰረተባቸው አራት ሰዎች በጋዜጣ ጥሪ እንዲደረግላቸው ፌዴራሉ ከፍተኛ ፍርድ ቤት አዟል። አቃቤ ሕግ ላቀረበው የምስክሮች ጥበቃ ጥያቄ ማብራሪያ እንዲሰጥም ፍርድ ቤቱ ትዕዛዝ ሰጥቷል። በጦርነት በመሳደድ እና በአካባቢ ግጭቶች ምክንያት በመላው ዓለም ሰባ አንድ ሚሊዮን የሚሆን ሰው ከየሚኖርበት አካባቢ በኃይል መፈናቀሉን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛው ኮሚሽነር አስታወቀ። ይህ ቁጥር ኮሚሽነሩ ከተቋቋመበት ጊዜ አንስቶ ላለፉት ሰባ ዓመታት ከነበረው ቁጥር ሁሉ እጅጉን ያሻቀበ መሆኑን አመልክቷል። በአውሮፓውያኑ በ2014 አመተ ምህረት ዩክሬን ላይ ተመቶ የወደቀውን የማሌዥያ አየር መንገድ ጀት ጉዳይ እየመረመረ ያለው በኔዘርላንድስ የሚመራ መርማሪ ቡድን ሶስት ሩሲያውያንንና አንድ ዩክሬናዊውን በነፍስ መግደል ተጠርጣሪነት ወነጀለ። የኔደርላንድስ ዋና አቃቢ ሕግ ዛሬ ደሄግ ላይ ባደረጉት ጋዜጣዊ ጉባኤ የበረራ ቁጥር ኤምኤች 17 የመንገደኞች አውሮፕላን የተመታው በነዚህ ተጠርጣሪዎች አድራጎት ነው ብለዋል። ቃታውን እነሱ ባይስቡትም አውሮፕላኑ የተመታበትን ሚሳይል ላውንቸር አፈላልጎ በማግኘትና በማመቻቸት በቅርበት ተባብረዋል ነው ያለው። በ22፣ በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፍ ስርጭታችን ይቀጥላል። ሁለተኛውን አጋማሽ ብሬሰሪዎቹ ጀምረናል። አሁን ወደ ቀዳሚው የሳምንቱ ቅንብር ኢትዮጵያውያን በአሜሪካ ኑሯቸውን በዚህ በዩናይት ስቴትስ ያደረጉ በብዙ ሺህ የሚቆጠሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ከ15 ቀናት ባነሰ ጊዜ ውስጥ አትላንታ ጆርጂያ ላይ ይሰባሰባሉ። ምክንያት በሰሜን አሜሪካ ያቋቋሙት የስፖርትና ባህል ፌዴሬሽን ለ36ኛ ጊዜ ያዘጋጀው ዓመታዊ የስፖርት በዓል፣ በዚያም ለመታደም የዘንድሮ ልዩና የደመቀ ነው ይላል የሕዝብ ግንኙነት ክፍል ኃላፊው አዲስ አበበም እውን የደመቀ ይልቁንም የተሳካ በዓል ይሆን ይሆን ሲል ይንደረደራል። የዛሬው የኢትዮጵያውያን በአሜሪካ ዝግጅቱ በዘንድሮው ዓመታዊ የስፖርት ፌስቲቫል አከባበር ዙሪያ ያተኩራል። እንሆ። አዎ ጠይቄያለሁ። እውን የዘንድሮው ልዩ ነው? በምንድነው ልዩ የሚሆነው? ሁሌ ልዩ ነው። ለመጀመሪያ ጊዜ የሚሆን ነው ወዘተረፈ ይባልና ጊዜው ደርሶ በዓሉ በሚካሄድበት ሳምንት እንኳን ልዩ ነገር ሊቀርብ የተለመደውና የታለመው ቃልም የተገባለት ነገር ሳይሳካ ይቀራል። ከሀያ አምስት ዓመታት ልምድ በመነሳት ነው ይህን የምንለው። ማን ያውቃል ዘንድሮ ልዩ ነገር የተሳካና የተዋጣለት ዝግጅት ሊያጋጥም ይችላል። የምናየው ይሆናል። ድምፃቸውን አጥፍተው የቆዩትም ለዚህ ሳይሆን ይቀራል። ማን ያውቃል። እያዩ ዘነበ ነው እንግዳዬ፣ የሕዝብ ግንኙነት ክፍሉ ኃላፊ። ምን ላይ ናችሁ? ሜዳው ተጠናቆ ተዘጋጅቷል። ጸጥታው፣ መኪና ማቆሚያው ለእንግዶቹ ምቹ ነው። አትላንታ አዘጋጅ ኮሚቴ ተቋቁሟል። ከባድ ሁኔታ እየተንቀሳቀሱ ነው ያሉት። መክፈቻው ዝግጅት በከተማው ኢትዮጵያዊ፣ በከተማው ነዋሪ ተሳትፎ የሚካሄድ ነው። እንደምታውቀው ሁሉ ሌላ ቦታ እንደሚደረገው በጣም ጠንክረው እየተሯሯጡ እየሰሩ ነው ያሉት ከዚህ በፊትም ያው በአንዳንድ ሜዳ ፍለጋ ሜዳውም ውድ ሆኖብን ትንሽ ወደ ኋላ ቀርሰናል። ለዚህም ነው እነኝን ነገሮች ስናካሄድ ነው ብዙ ሚዲያ ላይ ያልወጣ ነው፣ መጀመሪያ እነኝን ነገሮች እንጨርስ በማለት ነው። ሜዳውም ውድ ሆነ እንጂ በጣም ጥሩ ሜዳ ነው። ግን ምንድን ነው አሜሪካን ያሉ ከተማዎች ውስጥ ድሮ መጥፎ ወይንም ደግሞ ወንጀል ምናምን ይኖርበታል የሚባል አንዳንድ ኤሪያዎች አሉ። እንደዛ የነበረ ነው ድሮ እና በዛ አይነት ስሙ ስለሚታወቅ ቦታው ሰው መቀየሩን አያውቅም። ያቦታ ያ ቦታ ግን አሁን ዴቨሎፕ እየተደረገ ቦታው ትልልቅ ኮንሰርቶች የሚሰጡበት አንድ ብሎክ ወደታች ወረድ ብለህ እንሄዳለን። ሰላማዊ አካባቢ ሆኗል ነው የምትለኝ? በጣም ሰላማዊ አካባቢ ይሆናል። ፓርኪንጉ ራሱ በአጥር የታጠረ ብዙ ጥበቃ የሚደረግበት ነውና ምንም የሚያስፈራ ነገር የለውም። እንደ እውነቱ ከሆነ በየዓመቱ ከምናየው ሁኔታ እንደምንረዳው ኢትዮጵያውያን ለዚህ ፌዴሬሽን ከፍተኛ ፍቅር አላቸው። ፌዴሬሽኑም ፍጹም ሆኖ ወይም የህዝቡን ፍላጎት መቶ በመቶ በማሟላቱ አይደለም። በኢትዮጵያ ስም ተመስርቶ ኢትዮጵያን በየዓመቱ ስለሚያስጠራና ህዝቡንም ስለሚያሰባስብ በመሆኑ እንደሆነ አመራሩ ሊገነዘበው ልብ ሊል ሊያጤን ይገባል። ኢትዮጵያውያን ፌዴሬሽኑን ከነድክመቱ ነው የሚወዱት። እንዲዘልቅ እንዲጠናከርም ይፈልጋሉ። ጥረት መደረግ የተሳካ ነገር ማከናወንና ማቅረብ የአመራሩ ፈንታ ይሆናል። በጣም ትክክል ነው። ይሄን ነገር እኔም የምጋራህ ነገር ነው። እውነቴን ነው የምለው። ጥፋትም ቢኖር አንዳንድ ጊዜ ስህተቶችን ቢፈጠሩ እንዳልከው፣ ይሄ ያው የኢትዮጵያን መካ ማለት ነው የሚመጡበት ነው። እንደውም ምሳሌ ብሰጥ አሁን ባለፈው ጊዜ ከአርቲስት ጎሳዬ። ተስፋዬ ጋራ አንዳንድ ሁኔታዎች ተፈጥረው ነበረ። ምስ ከሆነ እንደው በቅርብ በመነጋገር አለመግባባት መሆኑን ተነጋግረንበት እኛም በቃ በተፈጠረ ሁኔታ አዝነን ደብዳቤ ሁሉ ጽፈንለታል። እውነቴን ነው። ይሄ ሰውዬ የሚፈልገው ነገር ይሄ ነው ፌዴሬሽኑ ወዳለው የእኛ ነው እና ካለፈው ጊዜ መጥቼ ሁሉ በነጻ የተጫወቱበት ጊዜ አለ። አሁንም ቢሆን አሁን አትላንታ ላይ መጥቼ ለመጫወት ወደ ኋላ አልልም የሚል ነገር ነው የነገረንና እውነቴን ነው የምለው በዚህ አጋጣሚ ላመሰግነው ወዳለሁ ከነ ግድፈታችን ከነ ስህተታችን የእኛ ድርጅት ስለሆነ ብቻ በትዕግስት ሰውም አብሮ እየተሳተፈ ስለሆነ መላውን በዚህ ድርጅት ላይ ያለውን ህዝብ አመለካከቱን ሁሉ እንደው ላመሰግን ወዳለሁ። እንደውም ዘንድሮ የሚገርመው ነገር ከተማ ውስጥ የሚመጡት ሙዚቀኞች ሁሉ የኢትዮጵያን ደይ በፈቃደኝነት መጥተው ህዝቡን ታንኪው ለማለት ለማስደሰት መጥተው የሚችሉትን አንዳንድም ሆነ ሁለት ሁለት ዘፈን ከተማ ውስጥ ያሉት ዘፋኞች ሁሉ በአርብ ማለት ነው በኢትዮጵያን ቀይ ለማሳየት ሁሉ ቃል ገብተውልናል በጣም ደስ የሚል ነገር ነው የምናየው ከኢትዮጵያም የሚመጡ ብዙ ሙዚቀኞች ዘፋኞች አሉ ለየት ያለ ነገር ነው የምናየው እና በጣም ደስ የሚል ነገር ነው ብዙ መቀራረብ አሳይተናል አሁን የመዝጊያው ምሽት ላይ ሌላ አይነት ዝግጅት አይካሄድም ከተማው በሙዚቃ በኩል እናንተ ብቻ በሙዚቃ በኩል አዎ እኛ ጋር ብቻ ነው የሚሆነው ጥሩ አይነት ምሽት ነው እና ባለፈው ጊዜ ታስታውስ እንደሆነ ዳላስ ላይ በተደረገው የሳውንድ ሲስተማችን ሁሉ ምንም አይነት እንከን የሌለው ትልቅ ካምፓኒ ነው አምጥተን ትልልቅ ቦታዎች የሚሰራ ለምሳሌ አንድ ነው አሜሪካን ኤርላይንስ ትልልቅ አርቲስቶች የሚሰሩበትን አይነት ዝግጅት የሚያዘጋጁ ሰዎች ስለሆኑ በጣም ፕሮፌሽናሎች ናቸው። ሰውም አይተህ እንደሆነ ምንም እንኳን ሳይወጣለት ነው ምሽቱ የተካሄደው። የዘንድሮ ደግሞ ካለፈው በመማር ደግሞ የተሻለ ነው የምናደርገው። ቆንጆ አይነት ምሽት ነው። ከመዝጊያው ሌላ እዚህ የኢትዮጵያ እንደ ኢትዮጵያ ቀን የሚባለውም ትልቅ ሰው በጉጉት የሚጠብቀው ነው። ለምን የተለያዩ የኢትዮጵያ ባህሎች የሚቀርቡበት ስነ ጽሁፍም ድሮ ይቀርብ ነበረ። አጠር ያሉ ድራማዎች፣ ትርኢቶች የሚቀርቡ ነበር። ያ ያ ከቀረ ጊዜ የለውም። ዘንድሮ ይሆን እንደሆነ አላውቅም። እና የኢትዮጵያን ቀን ግን የሚመጡ እንግዶች ከሀገሬው ባለስልጣናት፣ ከአሜሪካ ማለት ነው ንግግር የሚያረጉ እንደዚህ የተጋበዙ አሉ። ከንቲባዎችስ ተጠርተው እንደሚመጡ አረጋግጠዋል? አዎ የአትላንታ የከተማው ከንቲባዎች የሚመጡ አሉ። ከኢትዮጵያም ይመጣሉ የሚባል እንትን አለ። በእርግጠኝነት አይዶን ነው። እንግዲህ አቶ አዲሱ የሰማሁ ነገር እንዳለ ከአንተም ማወቅ እፈልጋለሁኝ። እንግዲህ የጋዜጠኛ ነገር መቼም እንደምታውቀው ነው። ይኖ እናንተ ናችሁ እኛም እናውቃለን። እና ይመጣሉ የሚባል አለ። ኮንፈርም የሆነ ነገር በእርግጥ የተረጋገጠ ነገር የለም። አዎ ግን በኢንፎርሜሽን ደረጃ የሚመጡ እንዳሉ ነው። እና ብዙ ሰው እንደሚመጣ ነው። ከኢትዮጵያ ዘንድሮ ለየት የሚያደርግ ባህላዊ ዝግጅት ነው የምናደርገው። ሁልጊዜ የሰው የኢትዮጵያዊነትን የሚያንፀባርቅበት ባህሉን የሚያሳይበት ነገር ስለሆነ የሚገርመው ነገር ከየዓመቱ እየጨመረ የመጣው አይደለም ኢትዮጵያውያኖች፣ ከኢትዮጵያ አዳፕት ያደረጉ ነጮቹ ሁሉ አሜሪካኖቹ ማለት ነው ከየሀገሩ ልጆቻቸውን እያያዙ እየመጡ ነው። ትውልድ ኢትዮጵያ የሆኑ ልጆችን እየፈለጉ እየመጡ ነው። እንደው ምሳሌ ለመስጠት ያህል የፌዴሬሽን ያደረገው ነገር አሁን እዚህ ዳላስ ውስጥ ከዳላስ ውስጥ አንደኛው ቲም ውስጥ ከሚዙሪ የመጣ ልጅ በልጅነቱ መጥቶ ወላጆቹ እዛ አዳፕት ተደርጎ የመጣ ልጅ አንድ ልጅ ለእኛ ለዚህ ቡድን የሚጫወት ልጅ አለ እና አሁን እንዲያውም ወደ ዋሽንግተን ዲሲ ወደ እናንተ አካባቢ ሙቭ አድርጎ እዛ ነው የሚኖረው። ፈልጎ ነው የመጣው እና ይሄ ነገር በጣም እውነቴን ነው የምለው ባህላችንም ማንጸባረቅ ማንነታችንም ማሳየት እዚህ ያሉትን ልጆች እንኳን ትውልዳቸውን እየፈለጉ እንዲመጣ አድርጓቸዋል። የህዝብ ግንኙነት ሹሙን እያዩ ዘነበን አመሰግናለሁ። የክብር እንግዶች ተብለው ወደ ስድስት ያህል ሰዎች ተዘርዝረዋል። ከአርቲስት መሐሙድ አህመድ ከስፖርተኛው ሸዋን ግዛው አጎናፍርና ከአትሌቱ መሐመድ ከድር በቀር የሌሎቹ መምጣት ገና አልተረጋገጠም ተብሏል። እንደገና እየተሞከረለት ነው ተባለ እንጂ ኃይለማርያም መኮንን ወይም ሻሾም ለጊዜው ቪዛ አላገኘም። ሆቴል ሜሪየትና ሂልተን ሞልተው ሌላ እየተዘጋጀ ነው ነው የተባለው። መኪና ማቆሚያ አነስተኛ ክፍያ ያለው ስፍራ መኖሩም ተገልጧል። ለዛሬ ይብቃንና የተረፈውን ጊዜው ሲደርስ የምናየው ይሆናል። ሰላም። የረቡዕ ምሽት ዝግጅታችን ይቀጥላል። የተከበራችሁ አድማጮች አብራችሁ እንድታመሹ በድጋሚ እንጋብዛለን። አሁን ዲሞክራሲ በተግባር በቅርቡ አዲስ የተሾሙት በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋና በሎስ አንጀለስ የኢትዮጵያ ቆንስል ጄኔራል ዶክተር ብርሃነ መስቀል አበበ በተገኙበት ባለፈው ቅዳሜ በሎስ አንጀለስ ከተማና አካባቢዋ ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ያላቸውን ራዕይ ለማካፈልና በወቅታዊ ሀገራዊ ጉዳዮች ዙሪያ ያተኮረ ሕዝባዊ ጉባኤ ተካሂዷል። ዳንኤል አርጋው ተከታትሏል። በሎስ አንጀለስ ከተማ ከሚኖሩ ኢትዮጵያውያንና የተለያዩ የሃይማኖት የሲቪክ ማህበራት በተገኙበት በዚሁ የምክክርና ትውውቅ መድረክ ላይ የሃይማኖት አባቶች ስነ ሥርዓቱን በጸሎትና ምርቃት ከፍቷል። በአሜሪካ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ፍጹም አረጋ ዓለም የሚቀናብንን ህብረታችንን በማስተባበር ድህነትን መመከት ይኖርብናል በማለት መልእክታቸውን አስተላልፈዋል። ወደኋላ ኋላ ታሪካችንም ይህን ነው የሚያሳየ አድዋ ይህን አይናገር ከአድዋ በኋላ የጣሊያን ወረራ ሁለተኛ ጊዜ ከዛስ በኋላ በተለያዩ ዙሪያችን በነበሩ ጠላት የተሰቀሷቸው ወረራዎችን በመመከት አንድነታችን አልነበረም እንደ ስንመክት የቆየ ነው። ታዲያ ድህነትን ለመመከት መንግስታቸው ጅማሮ ላይ መሆኑን አውስተው ሁሉም በእውቀት በጥበብ፣ በማስተዋል ሀገራዊ ግንባታ ላይ በውጭ የሚኖሩ ኢትዮጵያውያኖች ተሳትፎ እንዲያደርጉ ጥሪያቸውን አቅርቧል። አሁን ሁሉም የአገሩ ባለቤት የሚሆንበትን ስርዓት ለመገንባት ጅማሮ ላይ ነው ያለ። ይሄ ጅማሮ ደግሞ ሁሉም አስተውሎ በጥበብና በማስተዋል በእውቀት የሆነ የአገር ግንባታ ውስጥ ካልገባ የአርባ ዓመቱ ጉዞችን ከዚህ በኋላ አይሰራም። ስለዚህ ያኛውን ቻፕተር ጠቅላይ ሚኒስትሩ ባስቀመጡት የፍቅር የእርቅና የመደመር መንፈስ ዘግተን አዲስ ቻፕተር ለመጀመር ነው፣ መካከላቸው ያለ ነው። እኔም አምባሳደር ፍጹምም ወደዚህ የተላክነው ነው ይሄንን ሚሽን አኮምፕሊሽ ማድረግ ነው። የእናንተን ትብብር፣ የእናንተን እውቀት፣ የእናንተን ገንዘብ፣ የእናንተን ጉልበት፣ የእናንተን ማንነት ከሁሉም የበለጠ እንፈልጋለን። ለማን? ለኢትዮጵያ። ለማን? ለሀገራችሁ። ለማን? ለልጆቻችሁና ለልጅ ልጆቻችሁ የኮራ የደራ ሀገር የማስተላለፍ ግዴታ አለባችሁ አለብን። እዚህ ያለ ነው። ለዚህ ነው የአዲስ አበባ ባለቤትነት ጉዳይ አዲስ አበባ የማናት በጋዜጠኛ እስክንድር ነጋና ስለ ለገጣፎ ቤታቸው የፈረሰባቸው ግለሰቦች ጉዳይ፣ ስለ ዲያስፖራ ትረስት ፈንድ እንዲሁም በሌሎች ተያያዥ ጥያቄዎችና አስተያየቶች ቀርበው ከመድረክ መልስ ተሰጥቶባቸዋል። ለአብነትም ከተሳታፊዎች ከቀረቡት ጥያቄዎችና አስተያየቶች መሀል የወይዘሮ ሜሮና አህዱ ጥያቄ አንዱ ነበረ። እነ ዶክተር አዲ የጀመሩት አካሄድ የሚደገፍ ነው፣ ሊደገፍም ይገባል። ያ ግን ተግዳሮት የሉትን ማለት አይደለም። ትኩረት ሊሰጣቸው የሚገባቸው ተግዳሮቶች አሉ ተነስተዋል። የእስክንድር ጉዳይ በጣም አንገብጋሚ ነው። ምናልባትም ይሄ ሰውዬ የአዲስ አበባን ሕዝብ ውክልና ወይም ደግሞ የአዲስ አበባ ሕዝብ ኦርጋናይዝ መደረግ አለብን፣ ይህ ደግሞ ማምንበት ነገር ነው። ያንን በኃላፊነት ወስዶ ሲያስተባብር ለሚላቸው ነገሮች ምናልባት ሴንትፍረት የተደረጉ ነገሮች ሊኖሩ ይችላሉ። ምናልባት እሱም በተሻለ መንገድ ሊያስቀምጣቸው ይችል ይሆናል ነገር ግን ልቡ ከህዝብ ጋር ነው። ይሄ ሁል ጊዜ የሚታወቅ ነገር ነው። በህይወቱ ላይ የመጣ ማስፈራሪያ እንዳለ ሊታሰብበት ይገባል። ይሄ ሰውዬ ላይ እስክንድር ነጋ ላይ አንድ ነገር ቢሆን የዶክተር አብይ መንገድ ኃላፊነት በኃላፊነት የሚጠይቅ ይህንን መልእክት ለዶክተር አሊ እንድታስተላልፉልኝ እኔ እፈልጋለሁ። ፐርሰናሊ ስሜ ሜሮን ሀሉ ይባላል አስተያየቶች የሰጣችሁንን እንታለን እንወስዳለን። አንዳንዶቹን ያው በተሻለ መልክ ምላሽ በሂደት የሚያገኙ አሉ። ዛሬ ደግሞ የምንሰጣቸዋል እንደ ቤስትራ የምንወስዳቸዋሉ ማለት ነው። አድርሱልን ያላችሁንንም እንደዚሁ እናደርሳለን። ፎ ላይ አዲስ አበባ ላይ እንዲሁም አንዳንድ ቅሬታዎች እየፈጠሩ ያሉትን ነገሮች አንስተዋል። ዩናይት ስቴትስ ፔስ ንስ የሚባልም ያነሳውም ገልጸዋል። ብዙ ነገሮችም ያው ቅሬታ መት ያቀረቡት አለ ከኮንዶሚኒየም ጋር ተያይዞ ሌሎቻቸውም ደጋግማችሁ እንዳነሳችሁት ከእስክንድር ጋር በተያያዘ የጨመራችሁትን እነዚህ እነዚህ ነገሮች እንግዲህ ሀሳብ አስተዳደር ጊዜ መጠናቀቅ ጋር በጊዜ ገደብ ውስጥ ምርጫ ይካሄዳል የሚልም የተነሱ ነጥቦች አሉ። ጠቅላላ ለመመለስ በመጀመሪያ ባለፈው ጠቅላይ ሚኒስትር ያነሱበትን አግባብ እንዲሁም ደግሞ ከሕገ መንግስቱ ጋር በተያያዘ ሌሎቻቸውም ያነሳቸዋቸው ጉዳዮች አሉ። ለምሳሌ ፋሲካ ስለ ሩል ሰርቲና ወይም አርቲክል ሰርቲና ያለ ማለት ነው። ወይም ተላዘኝ ለመግለጽ ነው። ሰልፍ ደትሽን አብቱ ሰሴክሽን የሚለው ነው ይመስለኛል። እነዚህን ነገሮች በምናይበት ሰዓት አሁን ያለው አስተዳደር መሰረት አድርጎ የተነሳው አሁን በስራ ላይ ያለው ህገ መንግስት ይቅርታ፣ የአዲስ አበባ ባለቤት ማን ነው ይላሉ። እኔ ልጠይቅ ነበረ፣ ትቸው ነበር። ግን የአዲስ አበባ ባለቤት ማን ነው? የአዲስ አበባ ባለቤት ህዝቡ ነው። የኢትዮጵያ ባለቤት ህዝቡ ነው። የኢትዮጵያ ባለቤት ኢትዮጵያ ቤት ሁሉ ነው። አዲስ አበባ አዲስ አበባ እዛ ላይ እንደዛ አይነት ኮንትሮቨርሲ የኢትዮጵያ ህዝብ የለውም። በነገራችን ላይ የፖለቲካል ኮንትሮቨርሲ ነው፣ ክሊር መደረግ አለበት። ኮንፍሮንት ተደራርገን ይሄኛው ላይ መረዳዳት ላይ መድረስ አለበት። ለምሳሌ ሁለተኛ እኮ ያስቻላል ጻፉ። ይሄም ንብረትነቱ የኦሮሞ ህዝብ ነው የኦሮሞ ነው ብለዋል። እና ይሄ ጽሁፍ አለ እኔ ልናገረው አልፈለኩም ነበረ። አሁንም ዞሮ ዞረው አመጧት፣ እርስዎ ስላመጧት ነው። አባታችን ከእስልምና መሪ የተናገሩት ነገር አለ። ይሄ የኔ ነው የሚለው ነገር ነው ያጠፋል። እና ክቡር ቆንስላ ጀነራል እኔ ላነበው እችላለሁ፣ ለኦፒዲኦ የጻፉት ጽሁፍ አለ። ኦውነርሺፕ በቃ የኦሮሞ ህዝብ የኦሮሞ ነው ብለዋል። አዲስ አበባ ይሄ ነው እነ እስክንድርን የሚያስነሳው እያባጀም ያለው እና አቋሞትን ግልጽ አርገው ይናገሩ። አዲስ አበባ የማን ነው ሆነ ማን ነው ሆነው ግልጽ አር የምላችሁ እነኚህን አይነት ፕሮሰሶች ሀያ ሰባት ዓመታት ከአዲስ አበባ ውስጥ ከካሳችስ፣ ከአራት ኪሎ ከተለያዩ ቦታዎች በዲቨሎፕመንት ስም ድሃው ተፈናቅሉ። ከአዲስ አበባ ዙሪያ በዲቨሎፕመንት ስም ወደ አንድ ሚሊዮን ኦሮሞ ተፈናቅሉ። ለዚህ ሶሉሽን አልተሰጠም። ወደ ሴንተር አላመጣ ነው። ሁለት ድሃዎችን አዲስ አበባ ድሃ ከኦሮሞ ደሃ ጋር በማጣላት ፖለቲካው አሁን የምንገባበት ኮንትሮቨርሲ ውስጥ እንድንገባ ሴታፕ የተደረገ ነው የሚመስለኝ። ከእንደዚህ አይነት ነገሮች መውጣት የምንችለው ህዝቡን የሚያቀራርቡ፣ የተፈጠሩትን ችግሮች የሚፈቱ ሶሊሽን በማምጣት እንጂ አድሆክ ነገሮችን በመፍጠር በዚሁ ህዝባዊ ውይይት ማጠቃለያ ላይም በሎስ አንጀለስ ከተማ ላሉ የእምነት ተቋማት ለተለያዩ የማህበረሰብ አደረጃጀቶች ስብስቦችና ለመገናኛ ብዙሀን ተቋማት ልዩ የምስክርና የእውቅና ሰርቲፊኬት ከአምባሳደር ፍጹም አረጋ ተበርክቶላቸዋል ለአሜሪካ ድምፅ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ ዳንኤል እናመሰግናለን አድማጮች አሁኑ ወደ መጨረሻው ቅንብር ሴቶችና ቤተሰብ የኢትዮጵያን ብቻ ሳይሆን በአፍሪካ በጠቅላላ ጭምር የወንዶች ፕሪምየር ሊግ ውስጥ እየተወዳደረ ያለ ክለብ በማሰልጠን የመጀመሪያዋ ነች። የኢትዮጵያ ሴቶች ብሔራዊ ቡድን ሉሲዎችንም ከአንድም ሁለት ጊዜ አሰልጥናለች። የዛሬ የሴቶች ፕሮግራም እንግዳ መሰረት ማነ የድሬዳዋ ሪፖርተራችን አዲስ ቸኮል ከመሰረት ጋር ቁጭ ብሎ ተጫዋውቷል። በድሬዳዋ ደቻቱ ወይም አንደኛ መንገድ ነው ትውልድና እድገቷ። ከልጅነቷ ጀምሮ በስፖርታዊ እንቅስቃሴዎች ዙሪያ ንቁ ተሳትፎ ነበራት። ልጅነቷን ያሳልፈችው ከወንዶች ጋር ኳስ እየተጫወተች ነው። የሰርከስ ድሬዳዋ መስራች ምነች። እድሜዋ ከፍ ካለ በኋላም አሁን ኮኔል አሸዋዳር በሚገኘውና በስሟ በተሰየመው መሰረት ሜዳ ታዳጊዎችን በማሰልጠን በርካታ አመታትን አሳልፋለች። ከ አስራ ሁለት አመታት በላይ ያለምንም አቅም ግንባታ በግሏ ባላት አቅም ታዳጊዎችን ስታሰለጥንና ውድድሮችን እያዘጋጀች ስታወዳድር ቆይታለች። ከአስራ ሁለት ዓመታት ቆይታ በኋላ ግን ለመጀመሪያ ጊዜ የስፖርት ኮሚሽን የአሰልጣኝነት ስልጠና እድል አግኝታለች። ያገኘችውን እድል በአግባቡ ተጠቅማ በ202 ዓ ም ለመጀመሪያ ጊዜ የሴቶች ብሔራዊ ቡድንን የማሰልጠን እድል አግኝታለች። በዋናነት ትልቅ እውቅናና አድናቆት ያተረፈላት ግን የድሬዳዋ ከነማ ለሶስት ዓመታት ፕሪምየር ሊጉን ለመቀላቀል ሞክሮ ያልተሳካለትን መሰረት በያዘችው ዓመት ስታሳካው ነበር። ይህን ተከትሎም በኢትዮጵያም በአፍሪካም የመጀመሪያው የወንዶች ፕሪምየር ሊግ አሰልጣኝ ለመሆን በቃች ምንም እንኳ ክለቡ ያንን አመት ከመውረድ ስጋት ነጻ ሆኖ በቀጣዩ ዓመታት ከነበሩት ከ2009ና ከ2010 በተሻለ ውጤት ሊጉን ቢያጠናቀቅም እሷ ግን ከአንድ ዓመት በላይ በሊጉ እንድትቀጥል አልተፈለገም ነበር። ስለ ያኔ ሁኔታ መሰረት እንዲት ታስታውሳለች? በጣም ከባድ ነገር ነው። ጥሩ ስራ የምትሰራ ከሆነ እውነተኛ ከሆንክ ለብዙ ነገር የማትመች ከሆነ እና ኖ ብለህ የምትል ከሆነ የራስህን ኃላፊነት በአግባቡ የምትወጣ ከሆነ ተፈላጊነቱ በጣም እየቀነሰ ነው። እና እኔ የምሰራው በንደዛ ነው። እዚህ ሴትም ብሆን በፍጹም ስብናዬን የሚነካ አሊያም ደግሞ የእኔን ሞራል የሚነኩ ነገሮች አሳልፌ ራሴን አልሰጥም። ሁልጊዜ ለሕሊናዬ ነው መስራት የምፈልገው። እውነትን በጣም አስቀድማለው። የማይመቸኝ ነገሮች ካሉ እከራከራለው። በእኔ ስራ ውስጥ የሚገቡ ካሉ ደግሞ ያንን ሀሳብ አልቀበልም። ስለዚህ ይሄ ይሄ ነገር እየተመቸዋቸው አልመሰለኝም። አንተ ቡድኑን ውጤታማ እንደ ማድረግህ ሳይሆን ከዛ በኋላ እንደፈለጉ ማሽከርከር ነበር እየፈለጉ አንዱ ይሄ ነው ሁለተኛ ግን በጣም የሚገርምህ ነገር አንደኛው ዙር ላይ አምስተኛው ነን ያጨረነ የመጀመሪያ አጋማሽ ላይ ልክ ነው ሁለተኛ አጋማሽ ላይ ጥሩ ነበር የሚገርምሃል ስንጀምር ከአምስቱ ጨዋታዎች ሶስቱን አሸንፌ አንድ አቻወጥቼ አንድ ነው የተሸነፍኩት ጊዮርጊስን በሜዳ ያሸንፌ ዳሽንን በሜዳ ያሸንፌ ከሜዳ ውጭ ደግሞ ሆሳናን አሸንፌ ከሲዳማ ጋር አቻወጥቼ ሐዋሳ ሜዳ ተሸንፌ ከአምስት ጨዋታ አስር ነጥብ ይዤ ነው። ይሄ በጣም ትልቅ ሪዛልት። ይሄን ያህል ቡድን ከዛ በኋላ የሚንበረከክበት ምክንያት ያ ለስራዬ ምቹ የሆኑ ነገሮች አልነበሩኝም። በጣም በጣም በህይወት የሚያሳዝነኝ እሱ ብቻ አይደለም። በጣም የሚገርም ነገር እኔ ውድድሩ ካለቀ በኋላ አርባ ምንጭ ላይ አልሄድኩም። ከዛ በኋላ ግን ልጆቹ ወደ ቤታቸው እንዳይሄዱ ታዘው በፕሬዚዳንቱ ወደ ድሬዳዋ ተመልሰው እኔ እንድገመገም ነው። ድሬዳዋ ከነማን ከለቀቀች በኋላ በአሜሪካ አመታዊ የትውልድ የኢትዮጵያውያን ስፖርት ሻምፒዮና ላይ በእንግድነት የተገኘች ሲሆን ብዙም ሳትቆይ የኢትዮጵያ ሴቶች ብሔራዊ ቡድንን ማለትም ሉሲዎችን እንድታሰለጥን ድጋሚ ድል ተሰጣት። ከሉሲዎቹ ጋር ስለነበራት ቆይታ እንዲህ ትላለች። የሉሲ አሰልጣኝ ቆይታ የሆነ ሁለት ጊዜ ነው። በመጀመሪያ ሁለት ሺህ ሁለት አመተ ምህረት ነው። ይህ ደግሞ ለመጀመሪያ ጊዜ ነው ምክንያቱም ከዛ ፊት ለበርካታ ጊዜ በወንዶች ብቻ ነበር የልሲ ቡድን የሚሸለጥ ነው። በዋና አሰልጣኝነት እኔን ነኝ መጀመሪያ በሁለት ሺ ሁለት በዋና አሰልጣኝነት የልሲን ቡድን የመራው በዛም ጥሩ ነገር ነበር የሰራው። ለሁለተኛ ጊዜ ያስኩት ደግሞ አሁን በሁለት ሺ ዘጠኝ አመተ ምረት ነው። ሴካፋ ላይ የሚካፈለውን ቡድን ያስኩትኝ ጥሩ ነገር ነበር የነበረን። ለዋንጫ ማለፍ ይገባን ነበር። በራሳችን ተቃቀን ስህተቶች ሳናስቀሰና ሁለን ባድ ለሁለት ልባዶ ለባዶ ሶስት ለሁለት የተሸነፍ ነው እና ይሄ የራሳችን ድክመት ነው። አንዳንዴ ለመቀበል የሚከብዱ ውጤቶች ናቸው የሚገጥመው እና እዛ ላይ ሶስተኛ ወጥተን የመጀመሪያ የኢትዮጵያ ሴቶች ብሔራዊ ቡድን የነሐስ ማል ሜዳሊያ ይዘን መተናል እና ለቅ አይደለም ከዛ ቡድን እንደምቀጥል ነበር ሁሉም ቃል የገባለኝ ነገር ግን ያው ብዙ ጊዜ የኛ ኢትዮጵያ እግር ኳስ የሚነገረው ና የሚወራበት ነገር አለ። ብዙ ጊዜ በቋሚነት አሰልጣኞችን አይቀጥርም ውድድር ሲደርስ ብቻ የሁለት ወር የሶስት ወር ኮንትራት እየሰጠ ነው የሚያካሂደው ና ከዛም በኋላ ውሌ እንዲቀጥል በተደጋጋሚ ጥያቄ ባቀርበን በጀት እንደሌላቸው ነገር ግን ውድድሮችን እንድመለከት ና ወደ ክልልም ሲሄድ አበል እየተከፈለኝ እንድሰራ ተነግሮኝ ነበር ና ይህንን እየሰራሁ እያለ ነው በመሀል አልታወቀ ምክንያት እንደ ገና ሌላ አሰልጣኝ ነው እንዲመጣ የተደረገው ና የእኛ ኢትዮጵያ እግር ኳስ ብዙ ጊዜ ወይ ቲፎዞ ወይ ዘመድ ይፈልጋል። ስለዚህ እኔ ደግሞ ቲፎዞ ና ዘመድ የለኝም ያለ ነገር ቢኖር እውቀቴ ነው። ስለዚህ ይህንን ነገር እድል ማግኘት አልቻልኩ። መሰረት በአሁኑ ሰዓት ጀማር ሮጎራ ና ዶክተር አቤልን የመሳሰሉ የከተማዋ ስፖርት ወዳድ ባለሀብቶች በሚያደርጉት ድጋፍ ታዳጊዎችን በግለዋ እያሰለጠነች ሲሆን በዚህም በያዝነው ዓመት ብቻ አራት ታዳጊዎች ለድሬዷ ከነማ የተስፋ ቡድን እንዲታቀፉ ማድረግ ችላለች። የገንዘብ ጥቅም የሚገኝበት ስራ ባይሆንም ከየትኛውም ስራ በላይ ደስ ብሏት እንደምትሰራው ነው መሰረት የምትናገረው። ከአሰልጣኝ እስከ ተጫዋች ከዳኛ እስከ ፌዴሬሽን እና ክለብ አመራር በወንዶች የተያዘው እግር ኳስ ለሴት ልጅ አልጋ በአልጋ ነው ወይ አልናት? ኧረ በጣም ፈታኝ ነው፣ ከባድ ነው። እኔ መጀመሪያ ለሚመስለኝ ምናልባት እውቅና ሳታገኝ ሌብልህም ሳያድግ እታች ስለሆንክ ብቻ ተጽዕኖ የሚያድፍብኝ ይመስለኝ ነው። ብዙ ነገር ሰራው ከሴትም አልፎ ከታዳጊዎችም አልፎ ደግሞ በአፍሪካም ራሱ ብቸኛ የሆነ ወንዶችን ቡድን በፕሪምየር ሊግ ደረጃ ማሰልጠን ስትጀምር፣ ደግሞ አሁን በቃ ኮምፒውተር አድርጌያለሁ ብለህ ታስባለህ። ግን እዚህ ሌብል እንደርሰህ ምስሉ አመለካከቱ ያው ሴትነትህ ነው እንጂ ያንተ ብቃት መቼም ተለክቶ አያውቅም። አንዳንድ አዲስ ቸኮልን እናመሰግናለን። አድማጮች አሁን ስርጭታችንን ወደ ማገባደዱ ተቃርብናል። የማጠቃለያ ዜናውን ከንቆጭ ታየ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በሀያ ሀያ ለሚካሄደው ፕሬዝደንታዊ ምርጫ ዳግም ለመመረጥ ዘመቻቸውን በይፋ መጀመራቸውን ባስተዋወቁበት ሕጋዊ ሰነድ የሌላቸውን በሚሊዮኖች የተቆጠሩ ፍልሰተኞች የኢሚግሬሽን ባለስልጣናት ከሀገር ማስወጣት ይጀምራሉ ሲሉ ተናግረዋል። ፕሬዚደንቱ ድርጋሚ ለመመረጥ ዘመቻቸውን ይፋ ያደረጉት በፍሎሪዳዋ ኦርላንዶ ከተማ ነው። በአውሮፓውያን 2014 ዓ ም ዩክሬን ላይ ተመቶ የወደቀው የማሌዥያ አየር መንገድን ጀት አደጋ ጉዳይ እየመረመረ ያለው ኔዘርላንድስ የምትመራው ቡድን ሶስት ሩሲያውያንና አንድ ዩክሬናዊ በነፍስ መግደል ጥርጣሬ ስማቸውን ይፋ አድርጓል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22፣ 25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት በዛሬ ያዘጋጀውን አንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ አሉላ ከበደና ቆንጂት ታዬ ነን። የትግርኛ ቋንቋ ስርጭት ይቀጥላል። አሁን በእኛ በኩል በሰላም ደሩ።